የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በሰሜን ካሜሩን ድንበር አካባቢ በቀላሉ በማይደረስበት ቦታ ላይ የተሰባሰቡ በብዙ ሺህ የሚቆጠሩ ናይጄሪያውን ስደተኞች በአስከፊ ሁኔታ ላይ እንደሚገኙ ገለጸ። መጠለያም ሆነ ሌሎች መሰረታዊ የሆኑ አስፈላጊ ነገሮችን እንደማያገኙም ጨምሮ ገልጧል። የአሜሪካ ድምጽ ራዲዮ ዘጋቢ ሊሳ ሽላይን ከስደተኞቹ አገልግሎት ዋና ጽሕፈት ቤት በላካቸው ዘገባ ዝርዝሩን ገልጣለች። አዳነች ፍሳዬ ታቀርበዋለች ችግር ምክንያት በካሜሩን ሰሜን ክልል ለመድረስ በጣም ከባድ ቢሆንም የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሰራተኞች በያዝነው ወር ቦታው ድረስ ሄደው ሁኔታዎችን ለመገምገም ችለዋል። የስደተኞቹ አገልግሎት ቃል አቀባይ ሊዮዶፕስ አብዛኞቹ ሴቶችና ልጆች የሆኑ ስደተኞች በአስከፊ ሁኔታ እንደሚገኙና የጽንፈኛው ቦኮ ሀራም ጥቃት ስጋትም እንዳለባቸው ለአሜሪካ ድምጽ ሬዲዮ ተናግረዋል። አንዳንዶቹ የድህነት ኑሮ ከሚገፉ ቤተሰቦች ጋር ተጠግተው ነው ያሉት። አብዛኛዎቹ ግን ዛፍ ስር ጊዜያዊ መጠለያዎች ውስጥ ወይም በትምህርት ቤቶች ወለሎች ላይ ነው የሚተኙት። ሌሎች ደግሞ ነዋሪዎቹ ከቦኮ ሀራም ጥቃቶች ሸሽተው ትተዋቸው በሄዱ መንደሮች ውስጥ ይኖራሉ። ዶብስ አያይዘውም ስደተኞቹ በድህነት በሚኖሩ የአካባቢ ማህበረሰቦች ትከሻ ላይ ነው ያሉት ብለዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ስደተኞቹ በአጠገባቸው የተሻለ አስተማማኝነት ወዳለው ሰፈር እንዲዛወሩ ይፈልጋል። ስደተኞቹ በሰሜን በኩል ተገለው ድንበር አጠገብ ከሚገኙት ቦታዎች ወጥተው ሚናኦ ወደ ተባለ 60 ኪሎ ሜትር ርቆ ወደሚገኘው ቦታ እንዲመጡ እያበረታታን ነው። በአሁኑ ወቅት ዚያ ውስጥ ስድሳ ሺህ የሚሆኑ ሌሎች ስደተኞች አሉ። የሚያስፈልገውን አገልግሎትና የጸጥታ ጥበቃም እያገኙ ነው።